ትንቢተ ኢሳይያስ ምዕራፍ አርባ አምስት እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎችን በፊቱ እከፍት ዘንድ ቀኝ እጁን ለያዝሁት ለቂሮስ እንዲህ ይላል። በፊቱ ይሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ የብረቱንም መወርወሪያዎች እቈርጣለሁ። በስምህም የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደ ሆንሁ ታውቅ ዘንድ በጨለማ የነበረችውን መዝገብ፣ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥሁትም ስለ እስራኤል ብዬ በስምህ ጠርቼሃለሁ፣ በቁልምጫ ስም ጠራሁህ። አንተ ግን አላወቅኸኝም። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም ከእኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅሁህ። አንተ ግን አላወቅኸኝም። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም። ብርሃንን ሠራሁ፣ ጨለማንም ፈጠርሁ፣ ደኅንነትን እሠራለሁ፣ ክፋትንም እፈጥራለሁ። እነዚህን ሁሉ ያደረግሁ እግዚአብሔር እኔ ነኝ። እናንተ ሰማያት ከላይ አንጠባጥቡ ደመናትም ጽድቅን ያዝንቡ፣ ምድርም ትከፈት፣ መድኃኒትንም ታብቅል፣ ጽድቅም በአንድነት ይብቀል። እኔ እግዚአብሔር ፈጥሬዋለሁ። ከሠሪው ጋር ለሚታገል ወዮለት። በምድር ሸክላዎች መካከል ያለ ሸክላ ነው። ጭቃ ሠሪውን ምን ትሠራለህ? ወይስ ሥራህ እጅ የለውም ይላልን? አባትን ምን ወልደሃል ወይም ሴትን ምን አማጥሽ ለሚል ወዮ። የእስራኤል ቅዱስ ሠሪውም እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጄ ሥራም እዘዙኝ። እኔ ምድርን ሠርቻለሁ ሰውንም በእርሷ ላይ ፈጥሬአለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሠራዊታቸውንም ሁሉ አዝዣለሁ። እኔ በጽድቅ አስነሣቸዋለሁ፣ መንገዱንም ሁሉ አቀናለሁ። እርሱ ከተማዬን ይሠራል በዋጋም ወይም በደሞዝ ሳይሆን ምርኮኞቼን ያወጣል ይላል የሠራዊት ጌታ እግዚአብሔር። እግዚአብሔርም እንዲህ ይላል፣ የግብጽ ድካምና፣ የኢትዮጵያ ንግድ፣ ቁመተ ረጃጅሞች የሳባ ሰዎች ወደ አንተ ያልፋሉ፣ ለአንተም ይሆናሉ። እጆቻቸውም ታስረው ይከተሉሃል፣ በፊትህም ያልፋሉ፣ ለአንተም እየሰገዱ በእውነት እግዚአብሔር በአንተ አለ፣ ከእርሱም ሌላ አምላክ የለም ብለው ይለምኑሃል። የእስራኤል አምላክ መድኃኒት ሆይ በእውነት አንተ ራስህን የምትሰውር አምላክ ነህ። ሁሉም ያፍራሉ፣ ይዋረዱማል፣ ጣዖታትንም የሚሠሩ በአንድነት ወደ ውርደት ይሄዳሉ። እግዚአብሔር ግን እስራኤልን በዘላለማዊ መድኃኒት ያድነዋል። እናንተም ለዘላለም አታፍሩምና አትዋረዱም። ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሠራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል። እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በስውር ወይም በጨለማ ምድር ስፍራ አልተናገርሁም። ለያዕቆብ ዘር በከንቱ ፈልጉኝ አላልሁም። እኔ እግዚአብሔር ጽድቅን እናገራለሁ፣ ቅንንም አወራለሁ። እናንተ ከአሕዛብ ወገን ሆናችሁ ያመለጣችሁ ተሰብስባችሁ ኑ፣ በአንድነትም ቅረቡ። የተቀረጸውን የምስላቸውን እንጨት የሚሸከሙና ያድን ዘንድ ወደማይችል አምላክ የሚጸልዩ እውቀት የላቸውም። ይናገሩ፣ ይቅረቡም፣ በአንድነትም ይማከሩ። ከጥንቱ ይህን ያሳየ ከቀድሞስ የተናገረ ማን ነው? ያሳየሁም የተናገርሁም እኔ እግዚአብሔር አይደለሁምን? ከእኔም በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ። ከእኔም በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከእኔም በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑም አላችሁ። ቃሌ ካፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴም እያለሁ። ስለ እኔም በእግዚአብሔር ዘንድ ብቻ ጽድቅና ኃይል አለ። ወደ እርሱ ሰዎች ይመጣሉ በእርሱም ላይ የተቈጡ ሁሉ ያፍራሉ። የእስራኤልም ዘር ሁሉ በእግዚአብሔር ይጸድቃሉ። ይመካሉም ይባላል።